በ2017 የአፍሪካ የእግር ኳስ ዋንጫ አሁን እየተካሄደ ባለው ማለት ነው፣ ግጥሚያ ከባዱ የጥሎ ማለፍ ፍልሚያ ለሚካሄድበት የሩብ ፍጻሜ ያለፉት ስምንት ብሔራዊ ቡድኖች ተለይተዋል። እነማን ናለፉ? እነማን ቀሩ? ወደ ግማሽ ፍጻሜው ወሳኝ ደረጃ ለማለፍ እድል ይኖራቸዋል የሚባሉትስ እነማን ናቸው? ሰሎሞን ክፍሌ አዎን ለከባዱ የጥሎ ማለፍ ውድድር ከየምድባቸው ያለፉት ሁለት ሁለት በጠቅላላው ስምንት ቲሞች ተለይተዋል እነርሱም ከኤ ምድብ ቡርኪና ፋሶና ካሜሩን ከቢ ሴኔጋልና ቱኒዚያ ከሲ ምድብ ኮንጎ ዲሞክራቲክ ሪፑብሊክ እና ሞሮኮ በመጨረሻም ከዲ ምድብ ያለፉት ግብፅና ጋና ናቸው በየምድባቸው ሲያደርጉ የቆዩትን የዙር ውድድር ትላንት አጠናቀዋል ወደ ጥሎ ማለፉ ተሸጋግረዋል ዛሬና ነገን እረፍት ያደርጉና ቅዳሜ ዋና ከተማዋ ሊብረቪል ላይ ቡርኪና ፋሶ ከቱኒዚያ ፍራንስ ቪ ከተማ ላይ ደግሞ ሴኔጋል ከካሜሩን ይጋጠማሉ በማግስቱ እሁድ ኦኤም ስታዲየም ኮንጎ ከጋና ፖርት ዣንቲ ላይ ደግሞ ግብፅ ከሞሮኮ ይጫወታሉ። በእነዚህ የጥሎ ማለፍ የሚያሸንፉት አራቱ እንግዲህ ለግማሽ ፍጻሜ ይቀርባሉ ማለት ነው። ከድል ዕድላቸው አንጻር ለግማሽ ፍጻሜ የሚያልፉትን ከወዲሁ ለመተንበይ በጣም አስቸጋሪ ነው። ለማንኛውም ምስቲ አጠር አጠር አድርጌ የትላንት ግጥሚያዎችን ልይ። የዲ ምድቦቹ ግብፅና ጋና ነበሩ በቅድሚያ የተጫወቱት። ግብፅ አንድ ለዜሮ አሸንፋ በሂደቱም ምድቧን መርታ ነው ለሩብ ፍጻሜው ያለፈችው። የተሸነፈው የጋና ቡድን ግን ቀድሞውኑ ለሩብ ፍጻሜው ማለፉን አረጋግጦ ስለነበር ችግር አልገጠመውም። ከምድቡ በሁለተኝነት ማለፍ ችሏል። ጠላዡ ሙሐመድ ሳልህ ነው የተሰጠውን የቅጣት ምት በአስደናቂ ሁኔታ አግብቶ ግብፅን ለድል ያበቃው። ኳስ እንደ አጥር በቆሙት የጋና ተከላካዮች ቀዳዳ መሐል አልፋ ነው ከመረብ የተገናኘችው። ጋናም በአንድ ወቅት ወርቅ የሆነ ዕድል አጋጥሞት ነበር፣ ሳይጠቀምበት ቀረ እንጂ። ክሪስቲያን አትሱ በቅጣት ምት ጥሩ አድርጎ ያስተላለፈለትን ኳስ ዳንኤል አማርቴ በጭንቅላቱ መጥቶ ማግባት ሲችል ሳተ። የአፍሪካን ዋንጫ ሰባት ጊዜ በመውሰድ ሻምፒዮናዋ ግብፅ ትላንት አንድ ነጥብ ብቻ በማግኘት ጭምር ማለፍ እንደምትችል አረጋግጣ ስለነበር፣ ለኢጣሊያው የሮማ ክለብ አጥቂው ሞሐመድ ሳለህ የመጀመሪያዋን ጎል አግብቶ መሪነቱን ከያዘች በኋላ ቀሪውን ጊዜ በመከላከል ማጥፋቱን መርጣለች። ጋናም ዋና አጥቂውን አሳሞዋ ጋያንን በአርባኛው ደቂቃ ላይ በጉዳት ካጣ በኋላ ግብፅን መቋቋም ሳይችል ቀርቷል። ጥሩ ጥሩ ሙከራዎች ግን ሳያደርግ አልቀረም። ለምሳሌ ኢማኑኤል ባቡ ከቅርብ ርቀት መሬት አስይዞ የመታትን ኳስ የግብፁ ድንቅ ግብ ጠባቂ ኢሳም ኤል ሃዳሪ አድኗል። ኢሳም ኤል ሃዳሪ በነገራችን ላይ በዋንጫ ግጥሚያዎች ላይ በዕድሜ ከሁሉም የገፋ ተጫዋች ሆኖ ተመዝግቧል። ሞሮኮም ከጥሎ ማለፉ ውድድር ደረጃ መድረስ የቻለችው የወቅቱን ሻምፒዮና አይቮሪ ኮስትን አንድ ለዜሮ አሸንፋ ነው። ለሞሮኮ ወሳኛዋን ጎል ያስቆጠረው ራሺድ አሊዩ ነው። ከአምስት ያርድ ላይ የመታው ጠንካራ የቅጣት ምት ጠባቂውን ሳይቀር አስገርሟል። አይቮሪ ኮስት ወደ ሩብ ፍጻሜው ለማለፍ በግድ ማሸነፍ ብቻ ነበረበት። ማሸነፍ አይደለም ታዲያ፣ እኩል ለመውጣት የሚያስችል እንኳ ማራኪ ጨዋታ ሳያሳይ ተሸንፎ ነው የተሰናበተው። ዝሆኖች ዘንድሮ በጊዜው ወደ አገራቸው የተመለሱት ቀና ብለው ሳይሆን አጎንብሰው ነው። ትላንት ከሁለት የዘለለ እንኳ ጥሩ ሙከራ አላሳዩም። የሞሮኮ ቡድን ግን በተቃራኒው በጸባይም በመከላከል ቴክኒክም ፍጹም በልጦ ታይቷል። በተለይ እኩል ቢወጣ እንኳ ማለፍ እንደሚችል አረጋግጦ የገባው የሞሮኮ ቡድን ከመጀመሪያው አንስቶ የነበረው እቅድ ዘግቶ መጫወትና እድሉ ሲገኝ ፈጥኖ ማጥቃት ነበር፤ በሚገባ ተሳክቶለታል። ስትራቴጂው የተቀናቃኙን ቡድን ተስፋ ከማስቆረጡም በላይ ትልሙንም አክሽፏል። በነገራችን ላይ የረጅም ቅብብሎች ስልቱን ካበላሽበት አንዱ እዚህም እዚያም የተቦዳደሰው የስታዲየሙ መጫወቻ ሜዳ ነው። ሌላው ተከላካዮቹ የሞሮኮን ግንብ ማፍረስ አለመቻላቸው ነው። ቀደም ሲል እንዳልኩት ሞሮኮ በሩብ ፍጻሜው፣ ከዲ ምድብ አሸናፊው ከግብፅ ብሔራዊ ቡድን ጋር ይጫወታል።